እ <tune in> <tune in> ወደ ዘመነ ማርቆስ በሰላም አሸጋገራችሁ አሸጋገረን። አዲስ ዓመት ያበቃን ሁሉ አምላክ አምላክ ኢየሱስ ክርስቶስ ውለታውና ወረታ ጋና ብቻ በመሆኑ ክብር ምስጋና ለሱ ይሁን። እግዚአብሔር መንፈስ ቅዱስ ጉባኤያችን ተረክቦ በጉባኤያችን ተገኝቶ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ እንደ እግዚአብሔር ፈቃድ የምንማረው ቅዱስ ዮሐንስን በተመለከተ ነው። ዛሬ መስከረም አንድ ቀን እንደኛ እንደ ኢትዮጵያውያን አቆጣጠር የዘመናችን መለወጫ ቀን ነው። አዲስ አመትን የምንረከብበት እለት ነው። በዚህም ቀን የቅዱስ ዮሐንስን ታሪክ የቅዱስ በርቶሎሚዎስን ታሪክ ከመላእክት ያንዱን የቅዱስ ራጉኤልን ታሪክ የሌሎችንም እናስባለን። የዘመን መለወጫችን ነውና፣ ይህ የዘመን መለወጫችን ጊዜ ደግሞ መስከረም እንደመሆኑ መጠን በሀገራችን ታስታውሳላችሁ፣ ተራሮች በአረንጓዴ በአበባ አሸብርቀዋል። አዝመራውም ልዩ ነው። በአጠቃላይ የሀገራችን የኢትዮጵያ ምድር አስደሳች ነው። ያንም እናስባለን። እኔ ግን ባጭሩ የዮሐንስን ታሪክ በተመለከተ በመጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ ስድስት ቁጥር አስራ አራት እስከ ሀያ ዘጠኝ ያለውን አነባለሁ። ስሙም ተገልጧልና፣ ንጉሱ ሄሮድስ በሰማ ጊዜ መጥምቁ ዮሐንስን ከሙታን ተነስተዋል፣ ስለዚህም ኃይል በእርሱ ይደረጋል አለ። ሌሎችም ኤልያስ ነው አሉ። ሌሎችም ከነቢያት እንደ አንዱ ነቢይ ነው አሉ። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥሁት ዮሐንስ ይህ ነው፣ እርሱ ከሙታን ተነስተዋል አለ። ሄሮድስ የወንድሙን የፊልጶስን ሚስት ሄሮዲያዳን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን አስይዞ በወኅኒ አሳስሮት ነበር። ዮሐንስ ሄሮድስን የወንድም ሚስት ለአንተ ልትሆን አልተፈቀደም ይለው ነበርና፣ ሄሮዲያዳ ግን ተቃውማው ልትገድለው ትፈልግ ነበር፣ አልቻለችም። ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር። እርሱንም ሰምቶ በብዙ ነገር ያመነታ ነበር፣ በደስታም ይሰማው ነበር። ሄሮድስም በተወለደበት ቀን ለመኳንንቱና ለሻለቆቹ ለገሊላም ሹማምንት ግብር ባደረገ ጊዜ ምቹ ቀን ሆነላትና የሄሮድያዳ ልጅ ገብታ ስትዘፍን ሄሮድስንና ከእርሱ ጋር የተቀመጡትን ደስ አሰኘቻቸው። ንጉሡም ብላቴናይቱን የምትወጂውን ሁሉ ለምኚኝ እሰጥሽማለሁ አላት። የመንግሥቴ እኩሌታ ስንኳ ቢሆን የምትለምኚውን ሁሉ እሰጥሻለሁ ብሎ ማለላት። ወጥታም ለእናቷ ምን ልለምነው አለች? እርሷም የመጥምቁን የዮሐንስን ራስ አለች። ወዲያውም ፈጥና ወደ ንጉሡ ገብታ የመጥምቁን የዮሐንስን ራስ በወጭት አሁን ልትሰጠኝ እወዳለሁ ብላ ለምነችው። ንጉሡም እጅግ አዝኖ ስለ መሐላው ከእርሱም ጋር ስለ ተቀመጡት ሊነሳት አልወደደም። ወዲያውም ንጉሡ ባለ ወግ ልኮ ራሱን እንዲያመጣ አዘዘው። ሄዶም በሆይኔ ራሱን ቆረጠ። ራሱንም በወጭት አምጥቶ ለብላቴናይቱ ሰጣት። ብላቴናይቱም ለእናቷ ሰጠች። ደቀ መዛሙርቱም ሰምተው መጡ። በድኑንም ወስደው ቀበሩ። ይህ ዮሐንስ ከተወለደበት ጊዜ ጀምሮ የመከራና የፈተና ሰው ነው። የእግዚአብሔር ልዩ ነቢይ የእግዚአብሔር ልዩ የሐዋርያት መጀመሪያ በመሆኑ የሐዋርያት መጀመሪያ በመሆኑ የክርስቶስ መንገድ ጠራጊ በመሆኑ ስለ መድህነ ዓለም ስለ አምላካችን ስለ ኢየሱስ ክርስቶስ የመጀመሪያ መስካሪ በመሆኑ ዲያብሎስ ይህን ስለሚያውቅ ከልደቱ ጀምሮ ሲያሳደው ነው። ይኖረው ያደገውም በምድረ በዳ ነው። ማስተማሪያ የጀመረውም ከምድረ በዳ ወደ ከተማ ነው። ይህ ሰው ለሰውነት እንኳን ልብስ አልነበረውም። የግመል ጠጉር ነበር ለብሶ የኖረ ነበር የሚለው መጽሐፍ ቅዱስ። የሚበላው እንኳን ምግብ አልነበረውም። ምግቡ የእግዚአብሔር ቃል ነበረ። እውነተኛ የእግዚአብሔር ሰው በመሆኑ የሚናገረው እውነት ነው። እውነተኛ የእግዚአብሔር ሰው በመሆኑ እውነትን ለመናገር ነገስታትን እንኳን አይፈራም። አሁን በዚህ ምንባብ ውስጥ እንደሰማ ነው፣ ንጉሱ ሄሮድስ በስልጣኑ ተመልክቶ ተመክቶ የወንድሙን ሚስት የፊልጶስን የወንድሙን ሚስት ወሰደ ለሚስትነት እንደ የእስራኤል መሪ ሆነ። በእግዚአብሔር የምታመልክ በብሉ ኪዳን የምታምን ሆነ፣ የህዝብ ንጉሥ ሆነ። እንዴት ወንድምህን ሚስት ትቀማለህ? ልክ አይደለህም። እኔ አንተን ንጉሥ በመሆንህ ልፈራህ አልችልም። አንተን ብፈራ፣ አንተን ባፍር እግዚአብሔር በእኔ ያፍራል። እንዲሁ ማንኛውንም ነገር ፊት ለፊት ነው የሚናገረው። እውነትን የሚናገር ሰው እድሜ የለውም። አምላካችን ኢየሱስ ክርስቶስ የማስተማር ጊዜው ሶስት አመት ከአራት ወር ብቻ ነው። ለምን ብዙ ጊዜ አልቆየም እውነቱን ስለተናገር? እውነቱን የሚናገር ሰው እድሜ የለውም። እኔ ተለማምጬ ስለምኖር እንጂ በእናንተ መካከል አሁን እውነቱን ብናገር የእያንዳንዳችሁን እድሜ የለኝም እኔ በኢትዮጵያ ምድር መሪዎችን ሳይቀር መንፈሳውያኑንም ስጋውያኑንም የእግዚአብሔርን ቃል መከታ በማድረግ ለስጋዬ ለኑሮ ባለመሳሳት እውነቱን ብናገር እድሜ አይኖረኝም፣ እስካሁንም አልቆይም ሐዋርያ። ስለዚህ ነው እድሜያቸው አጭር የሆነ። እውነትን የሚናገሩ ሁሉ እድሜ የላቸውም። ይህ ሰው ምን አደረገ? በማቴዎስ ወንጌል ተጽፎ እንደምናገኘው ተራራው ዝቅ ይበል፣ ኮረብታው ይስተካከል ማለት እንደ ተራራ ትዕቢተኞች ራሳችሁን ዝቅ አድርጉ፣ የተጣላችሁ ታረቁ፣ የበደላችሁን እስሃገው የአዳም ተስፋ የዓለም መድኃኒት፣ የፍጥረት ሁሉ ሕይወት እሱ ኢየሱስ ክርስቶስ መጥቶላችኋል። እነሆ የዓለም በግ ነው፣ አበግሁ ለእግዚአብሔር ኃጢአታችን ሁሉ የሚያስወግደው፣ በደላችን ሁሉ የሚያስወግደው፣ የዲያብሎስን ራስ የሚቀጠቀጥላችሁ ሰው እነሆ፣ ደስ ይበላችሁ እያለ የምስራች የተናገረ ሰውን፣ ድሀ አይበደል የለነበረ ሰውን፣ ለራሱ ምንም ጥቅም የማይፈልግ ሰውን ምን አደረገ? እውነቱን ንጉሱን፣ ባለስልጣኑን ሳይበራ ፊት ለፊት ስለተናገረው ተናገረው ያችም ሴት ደግሞ ጥቅሟ ስለቀረባት እውነቱ ስለተነገረባት ጠና አዳ ምክንያት አገኘ። ሄሮድስም ምክንያት አገኙ፣ በዘፈን ምክንያት አንገቱን ቆረጡ እና በዛሬው እለት እኔ የወሰድኩት ይሄ በዛሬው እለት የምናስታውሳቸው ብዙ ታሪኮች አሉ። እነዚያን ሁሉ ለመተንተን ጊዜ ዮሐንስ ቅዱስ ዮሐንስ መጥምቁ ዮሐንስ አንገቱ የተቆረጠው የሞተው በምን ምክንያት ነው? ደግሜ ልጠይቃችሁ በምን ምክንያት ነው እውነቱን ስለ ተናገር ወንጌልን ስለ አስተማረ ቤተ ክርስቲያን እውነት ስለሆነች አምላካችን ኢየሱስ ክርስቶስ ራሱ እውነት ስለሆነ በዮሐንስ ወንጌል ምዕራፍ 14 ቁጥር 8 መንገድም እውነትም ህይወትም እኔ ነኝ ይላል። መድኃኒታችን ኢየሱስ ክርስቶስ እውነት እኔ ነኝ ይላል። እውነት ስለሆነ ስለመድህን ዓለም ስለ ኢየሱስ ክርስቶስ የሚመሰክር እውነት ነው። እውነቱን የሚናገር ደግሞ በጣም የፈተና ሲሆን ቤተ ክርስቲያን የተመሰረተችው በእውነት ነው፣ በክርስቶስ ነው። በክርስቶስ በቤተልሔም ዋሻ ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ ማለት መድኃኔ ዓለም ኢየሱስ ክርስቶስ ከተወለደበት ጊዜ ጀምሮ ቤተ ክርስቲያን እስካሁን በፈተና ላይ ነው ያለችው። ታስታውስ እንደሆነ ጌታ በተወለደ ማግሥት ሄሮድስ መንግስቴን የሚገለብጥ ልጅ ተወለደ ብሎ ስንት ልጆች እንደፈጀ ታስታውሳላችሁ። እሱን ለማዳንም መቤታችን መድኃኒታችን ኢየሱስ ክርስቶስን ይዛ ወደ ግብፅ ሸሸች። ያን ጊዜ ቤተ ክርስቲያን ስደቷን የጀመረችበት ጊዜ ነበር። ከዚያን ያን ጊዜ ጀምሮ እስከ ቀራኔው እስከ መስቀል ድረስ የእሱ ተከታዮችም እስካሁን ድረስ ቤተክርስቲያን በፈተና ላይ ነው ያለች። ኦሪዘ ፍጥረት ምዕራፍ ሶስት ቁጥር አስራ አምስት ውስጥ መጀመሪያውንም ስለ ዓለም ድህነትና ስለ ክርስቶስ በደሞ ዓለምን ማዳን በትንቢት መልክ በምስጢር መልክ መጽሐፍ ቅዱስ ሲናገር ዲያብሎስን ምንድን ነው ያለው? በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ከሴቲቱ የሚገኘው እሱ ራስህን ይቀጠቅጣል። እሱ ደግሞ እየተከተለ ሰኮና ሰኮናህን በአንተና በሴቲቱ ሲል በአንተ የተባለ ማን ነው? ዲያብሎስ። ሴቲቱ የተባለሽ ማን ናት? እመቤታችን ቅድስት ድንግል ማርያም። የእመቤታችን ዘር የተባለ ማን ነው? መድኅን ዓለም ኢየሱስ ክርስቶስ። በድንግል ማርያም አምላክ ሲሆን ሰው ሆኖ ከእሷ በተወለደ በኢየሱስ ክርስቶስና በአንተ መካከል ጠላትነትን አደርጋለሁ ከድንግል ማርያም የተወለደው ሰው የሆነው አምላክ ኢየሱስ ክርስቶስ በደሙ ራስህን ይቀጠቅጣል። አንተ ደግሞ እየተከተልክ ሰኮና ሰኮናው ምንም እንኳን በደሙ ቀጥቅጦ ድል ያደርገው እንጂ ምንም እንኳን በደሙ ስን አሸንፎ በሲኦል የነበሩ ነፍሳትን ማርኮ ወደ ገነት ያሸጋግር እንጂ ምንም እንኳን በሰው ልጆችና በእኛ መካከል የነበረውን የጥል ግድግዳ ያፍርሰው እንጂ በደሙ ምንም እንኳን በእግዚአብሔርና በእኛ መካከል የነበረውን የኃጢአት የበደል መጋረጃ በደሙ በሞቱ ይቅደደው እንጂ ከሱ ሞት በኋላ ያለን ሰዎች ያለን የአዳም ዘሮች መዳን የምንችለው በነጻነታችን ነው። ክርስቶስን ባመንና በተጠመቅን ጊዜ ነጻ እንወጣለን። እሱን አናምንም አንጠመቅም ካል የዲያብሎስ ባሪያዎች ነው። እሱን አምነን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ሁለተኛ ተወልደን ነጻ ከወጣን በኋላ ግን ዲያብሎስ ሳይተወን እየተከታተለ ሰኮና ሰኮናች በልዩ ልዩ ፈተና እኛን እየተከታተለ መፈተን ማለት ቤተ ክርስቲያንን መፈተን ነው። ይህ እስከ ክርስቶስ ዳግም መምጣት ድረስ የሚቆይ ፈተና። በክርስቶስ ዳግም መምጣት፣ በሙታን መነሳትና በፍርድ ግን ዲያብሎስ እስከ ሰራዊቱ በሰንሰለት ታስሮ ወደ ዘላለም እሳት ይጣላል። ያ ቀን ቀርቧል። የትንቢቱ ማለት የዚያ ቀን መምጫው ምልክቱ ተነግሮ ነበር በማቴዎስ 24 ተፈጽመዋል። አብዛኞች፣ ጥቂቶች ነው ይቀርቡ። እሱ ይመጣል። አንድ ቀን እንገላገላለን። እስከዚያ ግን እስከዚያ ግን እንደ ዮሐንስ አንገታቸውን የሚቆረጡ ብዙዎች ናቸው። ለምን? ከቤተ ክርስቲያን መሰረት ጀምሮ ከክርስቶስ ሞት ጀምሮ በዚህ ዓለም የወንጌል ብርሃኑ እንዲበራ ብዙ ደም ፈሰ ነው። የብዙዎች አዋርያት ደም ፈሰዋል። የብዙዎች ክርስቲያኖች ደም ፈሰዋል። ብዙዎች የወንጌል አስተማሪዎች ታስረው ነው። ተሰደው ነው። ተገርፈው ነው። ተርበው ነው። ተጠምተው ነው። ተዋርደው ነው። ተንቀው ነው። ተተፍቶባቸው ነው እንዲወጡ እየቀሩ ነው። እንዲህ በከንቱ የተገኘ ጸጋ አይደለም። ይሄ በዮሐንስ አንገት መቆረጥ ብቻ ያቆመ አይደለም። በሀገራችን በኢትዮጵያ ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ እስካሁን ድረስ በፈተና ላይ ነው። ታስታውሳላችሁ። በአክሱም ዘመነ መንግስት የወዲት የተባለች እሳት ዲያብሎስ ያደረባት ፍጥረት ተነሳ። የአክሱምን ቤተ መንግስት እንዳልነበረ አድርጋ አብያተ ክርስቲያናቱን አቃጥላ ገዳማቱን በትና፣ መነኮሳቱን እንዳልነበረው አድርጋ ሊቃውንቱን አርዳ ቅዱሳት መጻሕፍቱን አቃጥላ ታሪክን አጥፍታ የክርስቶስ ተከታዮችን እየተከተለች አሳዳ አርባ ዘመን ሙሉ ታግላ ነበር። ያ የፈተናና ያ የመከራ አርባ ዘመን ለኢትዮጵያውያን ክርስቲያኖች የጨለማ ዘመን ነው። እኛም እግዚአብሔር ይክበር ይመስገን ምን የቱን ያህል ተፈተነች። ግን ሁልጊዜ አሸናፊነት የቤተ ክርስቲያን በመሆኑ በክርስቶስ ደም የተመሰረተች ቤተክርስቲያን በመሆኗ የኢትዮጵያ ቤተክርስቲያን ከአርባ ዓመትና ከፈተና ከአርባ ዓመትና ከተስፋ መቁረጥ በኋላ እንደገና ከሞት አስነሳት ይፈር ይመስል በተለይ ወደ ላስታ ከተዛወረ በኋላ የአክሱሙ ቤተ መንግስት ፈተና ስለበዛበት ወደ ላስታ ከተዛወረ በኋላ ነገሥታቱ እራሳቸው ገብተው የሚቀድሱ እነ ላሊበላ እነ ናኩቶ ለአብ ምን ብዬ ስንቶችን ቆጥሬ ልዝለቃችሁ? ከአምላካቸው ፍቅር የተነሳ በተራራ ውስጥ ቤተ መቅደስ የሚሰሩ የላሊበላን ህንጻ ያያችሁ እጃችን ወደ ላይ፣ አንድ ሁለት፣ ሶስት፣ አራት፣ ስድስት። በጣም ተበድለን። ያን ያየ ኢትዮጵያዊ ነው አገሩን የሚወዱ የአብያተ ክርስቲያናቱ ብዛት በተራራ ውስጥ በዚያን ዘመን ምን አይነት ቴክኖሎጂ ኑረው ምን አይነት ጠበብት ኑረው ምን አይነት ማሽን ኖረው ነው የተሰራው? ዓለምን ያስደንቅ ያስደንቅ። አንድ ፈረንጅ እኛ እንኳን ግድ የለንም ስለ ሀገራችን ታሪክ፣ ስለ ቅዱስ ላሊበላ ሕንጻ እና ታሪክ ሲጽፍ ቃላት አነሱብኝ፣ ለመግለጽ ቸገረኝ። ትችዋለን የውጭ ዜጋ ነገስታቱ፣ ተመልከቱ፣ እግዚአብሔርን ከመውዳዳቸው የተነሳ ዘውዳቸውን እያስቀመጡ ገዳ ለአራያነትና ለምሳሌ ነው። የነገስታቱ ልጆች የክብር ዙፋናቸውን እየተው ገዳም ነገስታቱ ለነገስታቱ ልጆች እየተውትና አለ ምንድን ነው እያሉ ደግሞ ሌሎች ደግሞ ወደ ገዳም የተቀዳደዱት መጻሕፍት እንደገና ተጻፉ። የተቃጠሉት እንደገና ተጻፉ። የፈራረሱት አድባራት እንደገና ታደሱ። ሊቃውንቱ እንደገና ተፈጠሩ። የኢትዮጵያ ቤተክርስቲያን እንደነበረች ሆይ እግዚአብሔር ችም እንደገና ግራኝ መሐመድን አስነሳ። ግራኝ መሐመድ ሰው መሆኑን አይደለም ማየት ያለብህ። ዲያብሎ የቀየረው ሰው ነው። ለምን ሰውን መግደል ያጸድቃል ብሎ የሚያምን ሰው ሰይጣን። የክርስትና እምነት ደስ የሚያሰኘው አንተ ለሌላው ሙት እንጂ ግሬ ላይ እሱ ግን አሁንም ቢሆን ከዮዲት የተረፉትን ደግሞ መቁረጥ ጀመረ አንገት አንገታቸው። ሊቃውንቱ ታረዱ እንደተለመደው። አድባራቱ ፈራረሱ። መነኮሳቱ ተበተኑ። ካህን የሚባል ጠፋ። ምዕመናን በሙሉ ሰለሙ። ከመቶ ዘጠና ዘጠኙ ሰለሙ። ከመቶ ዘጠና ዘጠኝ ይህ በዓለም ታሪክ የተያዘ አስራ አምስት ዓመት ሙሉ ግን በደሙ የተመሰረተች ስለሆነች የእውነት ቤተ ክርስቲያን ስለሆነች ከእግዚአብሔር በቀር ሌላ እረኛ ከእግዚአብሔር በቀር ሌላ መመቻ የሌላት ኢትዮጵያዊት ቤተ ክርስቲያን በመሆኗ ከአስራ አምስት ዓመት ሞትና ተስፋ መቁረጥ በኋላ አስረሳት፣ ሁሉን ቻይ አምላክ እንደገና መሪዎቹም ህዝቡም ድሮም ሳንወድ እንጂ እንደ አሁን እንዳለፈው እንደ ኮሚኒስቱ ስራ በግድ ተይዞ ስለነበረ አሁን ኮሚኒስቱ ከራሻ ጀምሮ ሲፈራረስ ሁሉም ክርስቲያን ሆነ በአንድ ጊዜ። ለምን ሳይወድ በግድ ነው ክዶ የነበረው። በአንድ ጊዜ ሁሉም ክርስቲያን አሁንም ፈተና አቋረጠ። የእርስ በእርሱ የዘመነ መሳፍንቱም ሊታለፍ አይችልም። በኋላ ዲያብሎስ ደግሞ በእርስ በእርስ በመከፋፈል ገባ፣ የኢትዮጵያን ቤተ ክርስቲያን ለማጥፋት ለምን? እሱ ራስን ሲቀጠቅጥ አንተም እየተከታተልክ ተኮናውን የሚለው ቃል እስከ ዕለተ ምጽአት ይሠራል። አሁንም ዲያብሎስ አያርፍም። የጎንደር ንጉስ ለብቻ የሸዋ ንጉስ ለብቻ የጎጃም ንጉስ ለብቻ የወሎ ንጉስ ለብቻ የትግሬ ንጉሥ ለብቻ የጎንደር ካህን የንጉስ ካህናት ለብቻ የሸዋ ንጉስ ካህናት ለብቻ የጎጃም ንጉስ ካህናት ለብቻ የወሎ ንጉስ ካህናት ለብቻ የትግሬ ንጉስ ካህናት ለብቻ ደካማ ነው እያንዳንዳቸው ካህናቱ ደግሞ ለመሪዎቻቸው አጠንቃኝ አይልም መጽሐፉ የሚለው ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር ኢትዮጵያ ሲል ትግሬውን ብቻ ማለት አይደለም አማራውን ብቻ ማለት አይደለም። ኦሮሞውን ብቻ ማለት አይደለም። በኢትዮጵያ ምድር ያሉት እጆቻቸውን የሚዘረጉት ወደ እግዚአብሔር እንጂ መሪያቸው እግዚአብሔር እንጂ ንጉሳቸው እግዚአብሔር እንጂ አባታቸው እግዚአብሔር እንጂ ማንም አይደለም። ሲከፋፈሉ ግን ካህናቱም ያን ጊዜ ያጨበጭው እንደነበር እንዲያውም አንድ ቅኔ፣ ብዙ ቅኔ ነበር። እንዲያውም የጎጃሙ የጎንደሩን በመውቀስ የጎንደሩ የጎጃሙን በመውቀስ የሸዋው የወለውን የወለውን ትናል በቅኔ አይዞች አስጉሌ በለው ገዝቻለሁ፣ ወደኋላ ወደ ኋላ እንዳትመለስ እያሉማ ያዋጉት ብዙዎች ናቸው። መቼም አትፍረድ ይፈረድብሃል ነው። አልፏል። ያ በእርስ በእርስ ውያም ተፈጽና፣ ብዙዎች ንዋያተ ቅድሳት እንዳልነበሩ ሆነዋል። ብዙዎች ታሪኮች ጠፍተዋል። ብዙዎች ልቃውን ታርደዋል። ብዙ ነገር እንዳልነበረ ሆኗል። ያንም እግዚአብሔር አሳልፍ፣ ሁሉን ቻ አምላክ ኢየሱስ ክርስቶስ አሳልፍ። አሁንም እንደገና የኢጣሊያን ወረራ ታስታውሳለች። ምን ኢጣሊያ የዘነጋሁት ነገር አለ እንጂ በአስራ ስድስተኛው መቶ ክፍለ ዘመን በጎንደር ቤተ መንግስት አጼ ሱስንዮስን የፈረንጅ ካቶሊኮች ትክክለኛው እምነት ካቶሊክ ነው ብለው አሳመኗቸው። ምናልባት እሳቸው ያመኑት ታሪክ እንደሚለው ለጥቅማቸው ይሆናል። ግን ለጥቅም እምነት አይቀየርም፣ እንዲረዷቸው፣ መሳሪያው እንዲሰጧቸው፣ እንዲሏቸው። እምነት በጥቅም የሚቀየር ነገር አይደለም። እስከ ቤተ መንግስታቸው እንደገና ተጠመቁ። እሳቸው የኢትዮጵያ ሕዝብ እንደገና መነኮሳቱ እንደገና በካቶሊክ እንዲመነኮሱ ዲያቆናቱ እንደገና ቀስ ዲቁና እንዲሰጣቸው ቀሳውስ እንደገና በካቶሊክ እንደገና ሌሎችም እንደገና እንዲጠመቁ ጥምቀት፣ አንዲት ቤተ ክርስቲያን፣ አንዲት እምነት፣ አንዲት ሌላ ክርስቶስ መጣን ንጉሱ አወጅ ግን ሊቃውንቱ ግን ቤተ ክርስቲያን አንዲት እምነት አንዲት ጥምቀት አንዲት ናት ይላል። እኛ የተቀበልነው አምላክ አዳኛችን የትናንትናው የዛሬው የዘላለሙ ኢየሱስ ክርስቶስ ነው። ምን መጣና ነው የሀገራችን የቤተ ክርስቲያናችን ታሪክ በጨርቅ ላይ የተሳለው ስዕል ወጥቶ እንዲቃጠል፣ የቅርጽ ሐውልት እንዲቀመጥ፣ መንበሩ ጽላቱ ወጥተው እንዲቃጠሉ፣ ሌላ ሐውልት እንዲቆም፣ በአጠቃላይ የኢትዮጵያን ታሪክ የኢትዮጵያነትን ምልክት የሚያሳይ የቤተ ክርስቲያን ቅርስ ሁሉ ወጥቶ እንዳልነበረ እንዲሆን ነገር ግን የሮሙ ስርዓት በኢትዮ ኢትዮጵያ ላይ እንዲሆን ታወጅ አልተቀበሉም። ለምን ምን መጣ? በፍጹም አናደርገውም አሉ ሊቃውንቱ አንድ ሆነው። በዚህ የተነሳ ሰባት ዓመት ሙሉ የሊቃውንቱ የክርስቲያኖች ደም ፈት። እንዲያውም በዓለም የቤተ ክርስቲያን ታሪክ የተመዘገቡ ደንቀዝ በተባለው ቦታ ላይ በአንድ ቀን የስምንት ሺህ ክርስቲያኖች ደም ፈሷል። እኛ እኮ በደም ከተመሰረተች ቤተ ክርስቲያን ላይ ሆነን ምን እንደላቀቀ። በአንድ ቀን የስምንት ሺህ ክርስቲያኖች ደም ያም የጎንደር ክርስቲያኖች ብቻ ማለት አይደለም። ታሪክ እንደሚያስታውሰው ከጎጃም፣ ከሸዋ፣ ከትግሬ፣ ከወሎ ሰማዕትነት አያምልጥህ እያሉ በአዋጅ እየተላላኩ ሰማዕትነት አያምልጣችሁ፣ በሃይማኖት ሽፋን ክርስቶስን ሊቀሙን፣ እውነተኛዋን እምነት ሊቀሙን፣ አገራችን ሊቀሙን፣ ቤተ ክርስቲያናችን ሊቀሙን መጡ። ሰዎች ሰማዕትነት አያምልጣችሁ እያሉ ከየክፍለ ሀገሩ የመጡ ከየክፍለ ሀገሩ የመጡት ክርስቲያኖች በአንድ ቀን የስምንት ሺህ ክርስቲያኖች ድብ ኢጣሊያም ያደረገው ግፍ ቀላል አልነበረም። የደብረ ሊባኖስ ገዳማት ሊቃውንት፣ መነኮሳት በምን አይነት አሟሟት እንደሞቱ ታሪክ ያስታውሰው። የኢትዮጵያን ባንዲራ ደብቀው ተገኝተዋል በሚል የካቶሊክን እምነት አይቀበሉም በሚል በልዩ ልዩ ምክንያት የኢጣሊያ ወታደሮች፣ የኢጣሊያ ባለስልጣኖች በሙሉ የደብረ ሊባኖስንና በተለይ የሸዋ መነኮሳትን ገደል ነው የከተቷቸው። እንደ ዮዲት፣ እንደ ግራኝ፣ እንደ ሌሎችም ኢጣሊያን በቤተ ክርስቲያን ላይ ያደረገው ጥፋት ቀላል አልነበረም። ግን በደሙ የተመሰረተች ቤተ ክርስቲያን በመሆኗ እንዲያውም ኢጣሊያ የመጨረሻውን ውርደት ፈረንጅ እንዲያውም እንደምንሰማው በታሪክ እንግዲህ እናንተ ታውቁታላችሁ ለመጀመሪያ ጊዜ በጥቁር ሲሸነፍ በኢትዮጵያ ነው። ኢትዮጵያ ሀገረ እግዚአብሔር በመሆኗ እንድትነካበት አይፈልግም። ሀያላን እንዲጫወቱባት አይፈልግም። የሀያላን ሀያል እሱ የእሷ በመሆኑ በሁለተኛው ዓለም ጦርነት መጨረሻ ላይ እኮ ሀያላኑ ሽንፈት የደረሰባቸው ኢትዮጵያን ሲነኩ፣ ሌሎችን ሀገሮችማ ተጫውተውባቸው ነበር። መጨረሻ ላይ ውደቁ ሲላቸው ኢትዮጵያን ነኩበት። ለአምስት ዓመት ታገሳቸው። ከአምስት ዓመት በኋላ እንዳልነበሩ አደረጋቸው የነሙሶሎኒ ይሄን ይብለታ፣ ይሄን በአቡነ ጴጥሮስ ቅዱስ ጊዮርጊስ አደባባይ ላይ በአቡነ ጴጥሮስ አዲስ አበባ ላይ የፈሰሰው የስልሳ ሺ ከስልሳ ሺ በላይ የክርስቲያኖች ደም የፈሰሰው የአቡነ ጴጥሮስ ደም ግን ከንቷል። እስካሁን በታሪክ ይታወቅ። መድኃኔ ዓለም ኢየሱስ ክርስቶስ ቤተ ክርስቲያኗን እንደገና ፈጠራት፣ እንደገና አደሳት፣ እንደገና ህይወትን ሰጣት። አሁንም ቢሆን ሰኮና ሰኮናን ዲያሙሎስ እየተከታተለ አይለቅም ብሎትና ክርስቶስን ተከታዮትንም ልጆችን ቤተክርስቲያንንም እግዚአብሔር ቃል ብሎ ነበርና። አሁንም ይባስ ብሎ ደግሞ ጨርሶ እግዚአብሔር የለም የሚለው ፍልስፍና ደግሞ መጣ። እኔ እንጃ እንግዲህ ምናልባት ኢትዮጵያ ውስጥ ሆናችሁ የምታስታውሱ ካላችሁ፣ ለመጀመሪያ ጊዜ ወጣቶች የኢትዮጵያ ልጆች እግዚአብሔር የለም ብለው በተናገሩበት ጊዜ አደባባይ አፋቸውን ሞልተው የሰማይና የምድር ጌታ ከዋክብትን በየስማቸው የሚጠራ ከዋክብትን የሚቆጥር የፀሐይ ጭረቅ አምላክ ክረምትና ወጋን የሚያፈራርግ ቀንና ሌሊትን የሚያፈራርግ የፍጥረት ሁሉ ባለቤት የፍጥረት ሁሉ ኃያል ቸር የውሃ አምላክ የኢትዮጵያን አምላክ ይህ ወዲትን ጨለማ ገፎ ብርሃን ያበራውን የግራኝ መሐመድን ጨለማ ገፎ ብርሃን ያበራውን ሰይፉን ሰብሮ ጨረቃውን ወሩ ነው መስቀል የተከለውን የዘመነ መሳፍንቱን የእርስ በእርስ ውጊያ አስወግዶ አንድ ያደረገውን ኢጣሊያን ወደ መጣበት ያባረረውን መግቧት ጠብቋት የሚኖረውን የኢትዮጵያን አምላክ በተለይ ምንም የዓለም ሁሉ ፈጣሪ ቢሆንም ለኢትዮጵያ ግን የተለየ የለም ሰባል ዳማ ነው ግርማቸውን ምን ይታየኝ ነበር ሁልጊዜ ይሄ ነገር ይሄ ነገር እየሰረጸ መጣ ወጣቶቹ ምን ይሉን ነበር ይህ የምታዩት ቤተክርስቲያን እኮ መጋዘን ይሆናል። ከትንሽ ጊዜ በኋላ መሰብሰቢያ ነው የሚሆን። ከትንሽ ጊዜ በኋላ ሆቴል ነው የሚሆን። ከጥቂት ጊዜ በኋላ ይልቅ በዚህ አዲስ ፍልስፍና በተጠመቁ ይሻላችሁ። እና ምንድነው የሚታየኝ ሁል ጊዜ? አሁን እንግዲህ ካድ ሊሉኝ ነው፣ እምነትህን ሰው ሊሉኝ ነው፣ አልተው ምልን ነው። ታላቅ ተራራ ባገኘው ቁጥር እዚህ ተራራ ላይ እንግዲህ አንስተህ እዛ ታች መቀመቃት ገደልን ጥልህ ነው ቢሉኝ ምልን ነው ባየው ቁጥር በዚህ ልንለይ ነው የሚሉኝስ፣ ሰይፍ ባየው ቁጥር አንገትህ ልንለው የሚሉኝስ፣ እኔም አስበው ሁልጊዜ ጊዜ ሞቴን ብቻ በምን አይነት ሞት እንደመሞት ብቻ ነበር። ቶሎ ግን አንተ ብትወስደኝ ይሻለኛል እንምላችሁ እምለው ነበር። በእግዚአብሔር ፊት ነው የምላችሁ። እንደዚህ ያ ጨለማ ተገፎ፣ ያ የክህደት ፍልስፍና ተወግዶ እንደዚህ የነጻነት ጊዜ ይፈጠራልስ ያለም የለም። እኔ እናንተ ምናልባት እምነታችሁ የጸና ስለሆነ ትሉ እንደሆን አላውቅም። በበኩሌ በጣም ቀኑ ጨልሞብኝ ነበር። በጣም ደንግጬ ነበር። በጣም ተስፋ ቆርጬ ነበር። ምክንያቱም እግዚአብሔር የለም የሚለው ፍልስፍና በጣም በረቀቀ ሁኔታ ነበር የተካሄደው በኢትዮጵያ ምድር። ወጣቶች ባይወማ ሴቶች ባይሴማ ገበሬዎች በመይገማ ሰራተኞች በመይሰማ የመንግስት ባለሥልጣኖች በኢሰፓ ምኑን ቆጥሬ ዘልቀዋለሁ። በእነዚህ ድርጅቶች ሁሉ እግዚአብሔር የለም የሚሉ ሀሰተኞች ሐዋርያት አሉ። ከዚያ ጋር ከባድ መሳሪያ አለ። ከዚያ ጋር ከሁሉም በላይ ነን የሚሉ ባለስልጣኖች አሉ፣ እግዚአብሔርን የማይፈሩ ሰውን የማያፍሩ ያለ አቅማቸው የሚንጠራሩ ያለ አቅማቸው የሚፎክሩ። የእነዚያ ሁሉ ጩኸት እና የዚያ ሁሉ ክምችት አስደንጋጭ ነበር። ይህ ክበር ይመስገን የሀያላን ሀያል ድል አድራጊ ዘላለማዊ አምላክ ሁሉን ቻይ ፈጣሪ የሚሳነው ነገር የለለሱ እሱን ከራሻ ጀምሮ በታተነው የለም ዛሬ የዚያ ተከታዮች ሁሉ አንገታቸውን ደፍቱ። እኛም እንኳን አንገታችን ደፍት። እግዚአብሔርን ትተነው ብዙዎች እኛ ካህናት መነኮሳቱ ሳንቀር ዲያቆናቱ ሳንቀር ቀሳውስቱ ሳንቀር የእሱ ተከታዮች ሁነን የፓርቲ አባላትም ይሆን አልጠፉ። የሚያሳዝን ነው። ያ ሁሉ ተወግዶ እናቶች በነጻነት እነወየው ልጆቻቸውንም ክርስትና ማስነሳት ጀምሩ። ወጣቱ እንደገና ወደ እግዚአብሔር ቤት ተመለስ። በአጠቃላይ አሁን ያለው እግዚአብሔርን የመከተል ጉዳይ ድንቅ የሚያስደስቱ እንደዚህ ነው። እግዚአብሔር ወደፊት ለኢትዮጵያ ምድርና ለኢትዮጵያ ሕዝብ ምን ያደርጋል ብለንስ በእምነት ስንጠይቅ ባለፈው ያደረገውን ነው። አስተው ባለፈው ያደረገውን ከተገነዘብንለት ያን ድንቅ ስራውን ካወቅንለት ወደፊትም ኢትዮጵያን አይቶ አሁንም ቢሆን ፈተናው ያቆመ አይመስላችሁ? አሁን ደግሞ የረቀቀ በጣም በጣም በጣም የረቀቀ ነው። እኛ የተወለድ ነው። ባለፈው ስለ ጥምቀት ስንማረ እንዳነበብ ነው እኛ ሁለተኛ በክርስቶስ የተወለድ ነው። ከማይጠፋ ዘር ከማይጠፋ ዘር ከአንድ አባት ያም ኢየሱስ ክርስቶስ፣ ከአንዲት እናት ያቺም ኦርቶዶክሳዊት ቤተ ክርስቲያን ትግሬውም ክርስቲ አማራውም ክርስቲያን፣ ኦሮሞውም ክርስቲያን፣ በኢትዮጵያ ምድር ያለን ክርስቲያኖች ሁሉ አንድ አካል እንጂ የተወለድነው ነው። ከማይጠፋ ዘር እንጂ ነገ ጧት ከሚጠፋል እንኳን ሌላ እኛ ክርስቲያኖች ቀርቶ የእኛ ጎረቤቶች እስላሞች፣ ሌሎችም ቢኖሩ በጉርብትና በማህበራዊ ኑሮ፣ በመጽሐፍ ቅዱስ ቃል መሰረት ቢቻላችሁስ ከሁሉም ጋር ሰላም ለመባባል ሞክሩ። እግዚአብሔር እንደምታውቁት ይላል የማቴዎስ ወንጌል እግዚአብሔር ለጠላቶቹም ለወዳጆቹም አይን እነሆ ይሰጣል በነጻ ክረምትና በጋን በነጻ ማንኛውንም በነጻ ለጠላቶቹ እናንተም ጠላቶቻችሁን ውደዱ ለሚያሳዷችሁ አልዩ የሚረግሟችሁን መርቁ ባለው መሰረት ኢትዮጵያውያን ክርስቲያኖች ጠላቶቻቸውን በጉኛቸው ነው አስተናግደው የሚኖሩ በሰይፍ አንገታቸውን ነገ ጧት ጊዜ ባገኙ ጊዜ የሚቆርጧቸውን ጠላቶቻቸውን አስተናግደው በክብር ይዘው ነው የኖርን። እኛ እንኳን ደርሰናል። እንኳን ክርስቲያንና ክርስቲያን ከክርስትና ውጭ የሆነውን እምነትም አክብረን በሐዘን ጊዜ በደስታ ጊዜ፣ በቡና ሳይቀር በጉርብትናም ጊዜ ተከባብረን የኖርን። አሁን የመጨረሻው ቀን ተቃረበ መሰለኝ። የትንቢቱ ቃል ተፈጸመ መሰለኝ። በማቴዎስ ወንጌል ምዕራፍ 24 ያለ እርስ በእርሳቸው ሰዎች ይለያያሉ። ወንድም ወንድሙን ክርስቲያን ወንድም ክርስቲያን ወንድምን አሳልፎ ለባይል ይሰጣል። አንዱ አንዱን ይከሳል፣ አንዱ አንዱን ይገላል፣ አንዱ አንዱን ያሳስራል፣ አንዱ አንዱ በሐሰት ይመሰክራል። ይህ የክርስቶስ የመምጫው ምልክት ነው። ግን ወዛ አዝለፈተ ግስተው ውእቱ ይድህን እስከ መጨረሻው የሚጸና ግን እርሱ ይድናል ብሎ ነበረ። የት ነበር ጥላታችን ያስቀረልን? የት ነበር ሃይማኖታችን ያስቀረልን? ታስታውሳላችሁ? የት ነበረ? የት ነበር ሸሽቶ የተሸጎጠ? የት ነበር የተደበቀው? የት ነበር ራስ ያተረፈው? እነማን ነበሩ የሸሸጉት? ታስታውሳላችሁ? ታስታውሱኛል? የለንማ ከታሪኩ ውጭ ነን። ብዙዎቻችን ከግዕዙ ኤቢሲዲ ነው የሚናፍቅ፣ ከራሳችን ታሪክ የፈረንጅ ታሪክ ነው የሚናፍቅ። በጣም አስቸጋሪ ነው። ዝዋይ ደሴቶች ዘዋይ ደሴት ውስጥ፣ ሸዋ ውስጥ አስታውስ እንደሆነ አልበሳውድም ጽላቱን ታሪኩን ሁሉ ወስዶ መሃል አገር ዝዋይ ውስጥ ነበረ። የወዲት እስክትወድቅ ድረስ የነበረው ጊዜው ሲደርስ ክርስቶስ የወዲትን እስከ ሰራዊቷ ሲጥላት ነው ተመልሶ ጽላቱን ይዞ ይመጣ፣ ንዋየ ቅድሳቱን ይዞ ይመጣ። እንዴ አንዱ ለአንድ እኮ መሸሸጊያ ነው የኢትዮጵያ ሕዝብ የትግሬው ክርስቲያን ፈተና በበዛህበት ጊዜ እኮ የጎንደሩ የጎጃሙ፣ በጎንደሩ በጎጃሙ፣ በሌላውም በደቡቡ ኢትዮጵያ ክርስቲያን የሚሸሸግ ነው። የደቡቡ ፈተና በመጣበት ጊዜ ወደ ሰሜን ሚሉ እኮ ነው የሚሸሸገው። የምስራቁ ፈተና በመጣበት ጊዜ ወደ ምዕራቡ፣ ወደ ሰሜን፣ ወደ ሌላውም እኮ ነው የሚሸሸገው። አረ እንዲህ አይደለም እባካችሁ፣ በተለይ እናንተ የተማራችሁት አስተውሉ፣ እናስተውሉ። አራ አያዋጣንም። አገር ስቆብናል፣ አገር ስቆብናል። ኢትዮጵያውያን ኢትዮጵያውያን ክርስቲያኖች በፈረንጅ አገር ቤተ ክርስቲያናችን በሚቀናቀሉ ታቦቱ ጣዖት ነው፣ ስዕሉ ጣዖት ነው፣ በቤተ መቅደስ መስገድ ጣዖታዊ ነው፣ ፍጡራንን አማልክት ይላሉ፣ ድንግል ማርያምን አዳነችን ይላሉ፣ ጌታን አላገኙትም አልተቀበሉትም እያሉ በሚያቅራሩትና ባላወቁት በሚያናፉት በሚደፈልፉት በሚናገሩት ሰዎች መካከል ተካሰን እንቅረብ። ተካሰን ክስታችን ደግሞ በጽላት ምክንያት፣ ክሳችን ደግሞ በቤተ ክርስቲያን ምክንያት አሳፋሪ። በእርግጥ ፈተና ነው ፈተና ነው። ክርስቲያን አድቅ ይላል መጽሐፍ ቅዱስ። ክርስቲያን ሰባት ጊዜ ቢወድቅ ሰባት ጊዜ ይነሳል። ይህ ለእኛ ውድቀት ነው፣ ካወቅንበት ደግሞ እንነሳለን። ቀላል ነው ደግሞ የማይፈተን የክርስትና ህይወት የማትፈተን ቤተ ክርስቲያን ቤተ ክርስቲያን አይደለች። የማይፈተን የክርስትና ህይወት የክርስትና ህይወት አይደለም። ክሩሼፍ እንደ ተናገረው ምስማርና የክርስትና እምነት አንድ ነው። ምስማር ራስ ራሱን ባሉት በመቱት ደጋግመው በመቱት ቁጥር ይጠብቃል። ሁለቱን አንድ ያደርጋል። የክርስትና እምነት ደግሞ እንደዚህ ነው መሰለኛ ለያ የራሻው ጠቅላይ ምርት ታስታውሳላችሁ። ጳጳሳት ወስዶ ገለበጠ፣ ብዙዎች ምእመናንን አረደ፣ ወጣቱን አሳደደ፣ ቤተ ክርስቲያኑን ሁሉ ገዳማትን ሁሉ ቀማ፣ ብዙዎችን አሰረ፣ ብዙዎችን ገረፈ፣ ብዙዎችን ከስራ አባረረ። ግን እንደገና እየበረቱ ሄዱ። በኋላ ቢቸግረው ምናለ የክርስትና እምነትና መስማር አንድ ነው፣ እየመቱት በሄዱ ቁጥር ይጠብቃል። እኔ መቼም እንደማምንበት ዛሬ ትግሬ፣ አማራ፣ ኦሮሞ፣ ከምባታ፣ ሀድያ ምን ምን ተባብለን የተለያየ ነው ነው የምላችሁ ነገ ጧት ለአንድነታችን፣ ነገ ጧት ለፍቅራችን፣ ነገ ጧት ለሰላማችን የበለጠ አስተዋጽኦ ይኖረዋል ብዬ አምናለሁ። ግን እንወቅበት፣ እንዋጋው እንጂ በኤፌሶን ስድስት ውስጥ እኮ የተጻፈው የእግዚአብሔርን የጦር ዕቃ ጥሩር ሁሉ በራሳችሁ ላይ ድፉት። ጥሩር ምንድን ነው? ጥይትም ማያስ መጥተው የወታደሮች ቆሙ። ጠላትን የምትቆራረጡበትን ሰይፉን ያዙ። ጠላትን ድል የምታደርጉበትን የእምነትን ጋሻ ያዙ። የእምነቱ ጋሻ፣ የራሱ ጥሩር፣ ሰይፉም፣ ድል ማድረጊያው፣ ምስጢሩ፣ ኃይሉ፣ መሳሪያው የእግዚአብሔር ቃል ነው። የእግዚአብሔርን ቃል ከተማር ነው መጽሐፍ ቅዱሱን ካነበብ ነው። ወደ ቤተ ክርስቲያን በመምጣት መንፈስ ቅዱስ እለት እለት እየባረከን ከሄደ የሚለያየን ሰይፍ ይቆረጣል፣ የሚያጣላን ሰይጣን ድል ይሆናል። እና ጥሩ ነው እንማር፣ እንቀጥልበት። ፈተናው ግን ምንጊዜ እንዲሆን አያቋርጥ። አሁን ትግሬና አማራ በሚል አሁን ልዩነት ታይቷል። አያድርስ፣ እንጂ አማራውም ለብቻው ትግሬውም ለብቻው ይሁን ቢባል፣ አሁን በኤርትራ እንደተደረገው ትግሬና ትግሬውን ደግሞ ያናክሳል፣ ያብሉም በክፍለ ሀገር ደረጃ ያናክሳል። እንግዲህ መቼም አልሆነም፣ ሽሬ ለብቻ እንትና ለብቻ አድዋ ለብቻ እንሁን። ምክንያቱም አሁን አዲሱ ስርዓት ማንኛውም ህዝብ ነፃነት አለው። ስለዚህ እንደፈለገው መገንጠልም መቆራረስም ይችላል በሚለው ከተካሄደ ደግሞ ክፍለ ሀገሮች ለብቻ የሆኑ የሚባል በአውራጃ ደረጃ ያናክሳል ያብሉት። ደግሞ አውራጃዎች ለብቻ የሆኑ የሚባል በወረዳ ደረጃ ያናክሳል ያብሉት። በወረዳ ደረጃም ለብቻ እንሆን ቢባል ደግሞ በጎጥ ደረጃ ደግሞ በቀይ ደረጃ ያናክሳል። በዚያ ደረጃ ለብቻ እንሆን ቢባል ደግሞ በቤተሰብ ደረጃ ያናክሳል፣ እናትና ልጁን ጎረቤቶችን ያናክሳል። ከዚያ ደግሞ ባልና ሚስቱ ሁለታችን ነውን እንግዲህ ሰው በቃን፣ ሚሉ ሁለታቸውን ደግሞ እንዳዳምና እንደ ይሆን ያለ ያያል። ስራው የለም አማራው ደግሞ አሁን እንግዲህ እነሱ እንግዲህ ወዲህ ምን ያስፈልጉናል? እነሱ ኤርትራም ትግሬም አንፈልግም፣ እንዲያው በለቀቁን ይውጡልን ብቻ ይበል፣ እነሱም ከወደዳችሁ ብለው ይሂዱ። አማራው ለጊዜው አንድ ይሁን፣ ነገ ጠዋት ይመጣል ዲያብሎስ ጎንደሬውን ያስነሳና ሸዋና ምስት እኮ አንድ ናቸው። ለጊዜው ነው እኮ አንድ እንሁን ያሉ፣ ነገ ጠዋት የሚያደርጉት ነገር ይኗል። ደግሞ እንደገና በሸዋው ያደርና ጎንደር ቤጄ ምድር አይነ ምድር ነው እኮ እንደዚህ እኮ አይደለም ያሰኛል። ጎጃም ጎጃምን ማመን ያሰኛል። ከዚያ ደግሞ እንዳልኩት በክፍለ ሀገር ደረጃም ቢሆን ከዚያ እስከ ባልና ሚስት ልት ያለያየ። ከዚያ ደግሞ ባልና ሚስትን ብቻ አይደላች ነብስና ስጋን ደግሞ ያለያየ። ነብስና ስጋን ያጣላል። ነብስና ስጋን ካጣላ በኋላ ነብስና እግዚአብሔር እግዚአብሔርን ይሄ ነው ሰው ይደውል። ለዚህ ሁሉ መድኃኒቱ ሳይቃጠል በቅጠል በእግዚአብሔር ቃል መከለል። የእግዚአብሔር ቃል የጸና ግንብ ነው ይላል መጽሐፍ ቅዱስ በመጽሐፈ ምሳሌ። የእግዚአብሔር ቃል የጸና ግንብ ነው። የመለያየት መንፈስ፣ የዘረኝነት መንፈስ፣ የትዕቢት መንፈስ፣ የማንኛውም ክፉ መንፈስ ሰውና እግዚአብሔርን ሰውና ሰውን የሚለያየው የሚያጣላው መንፈስ እንዳይመጣ ይከላከላል። ግንብ ነው የእግዚአብሔር ቃል። እኔ እውነቱን ለመረግራችሁ ዋናው በሽታችን የእግዚአብሔርን ቃል ስላልያዝ ነው እኛ ኢትዮጵያውያን እንጂ። እንግዲያ ከእኛ አገር ወዳድነት ጋር፣ ከእኛ ታሪክ ተቆርቋሪነት ጋር፣ ከእኛ እምነት ጋር፣ ከእኛ ባህልን አክባሪነት ጋርማ የእግዚአብሔር ቃል ቢኖር ኖሮ የጸሎቱ ብርታት ቢኖር ኖሮ የእምነቱ ምስጢር ከልብ ጋር ቢዋሃድ ኖሮ አፍሪካን በሙሉ ባሳመን ነበር። ካፍሪካ አልፈን እንኳን ለሌላውን በተረፍን ነበር። በታሪክ ያለፈው አልፏል። አሁን እንንቀበል። አሁንም እየተፈጸነች ነው። ቤተክርስቲያን ተመልከቱ። ደርግ ወደቅ፣ ነፃነት አገኘ፣ ደስ አለን። ወላጆች ልጆቻቸውን ለማሳደግ በቁ። ልጇ ቶሎ ቶሎ ያደገ እንደሆን አይ፣ መከራዬ ልጄ ቶሎ ቶሎ አደገብኝ፣ አንቆል ይወስድብኝ፣ በማደጉ ተደነግጥ ነበር። ያ አለፈ ተብሎ አሁን እፎይ ስንል ደግሞ እንደገና ባንዲራ ዘግዝቁ፣ ባንዲራ አቃጥሉ፣ የእንትና ባንዲራ ለብቻ፣ የዚያ ሰው ለብቻ፣ የዚያ ዘር ለብቻ። ሰው አይምሰላችሁ፣ ዲያብሎስ፣ የትናንትናው የኢትዮጵያ ጠላት ዲያብሎስ። ኢትዮጵያ ምድር ወንጀልን የሚያስተምር የለም። ፈተናችን በሳ ፓትሪያርኮቹ፣ ጳጳሳቱ፣ መነኮሳቱ፣ እኛ መነኮሳቱ፣ ቀሳውሱ፣ አደራ የተባልነውን በጎችን በመጠበቅ ፈንታ ምትወድኝ ከሆነ ግልገሎችን አደራ ምትወድኝ ከሆነ ጠቦቶችን ጠብቁ፣ ምትወድኝ ከሆነ በጎችን ጠብቁ። በጎቼ እስከ አጢአታቸው ቢመቱ ደማቸውን ከጃችሁ እፈልጋለሁ። ከባድ ኃላፊነት። ያ ሁሉ ቀርሶ ዘመኑ ላለፈበት ላረጀ ያለ ላረጀ ስላችሁ የዓለም መጨረሻዋ ስለደረሰ ዓለም ስላረጀ ላልወጀ ወንበር ለሰባ ወንበር ለማይጠቅም ስልጣን እርስ ወንጀ ትተን ቅዳሴውን ትተን የተጣሉ ማስታረቁን ትተን እኛ ዛሬ በስልጣን የምንለያይበት ጊዜ ነበር። አባቶቻችን እኮ በገዳም ደረጃ እንኳን ሲሾሙ እንግዲህ ምስክር አለው። የደብረ አባይ አበምኔት በገዳም አበምኔቶች ሲሾሙ አንችንም እንደ ሙሴ እስራኤልን ከግብፅ አውጣ ሲባል አፈድዳ ነኝ ማስተማር አልችልም፣ ስልጣኑም የለኝም፣ መምራትም ማስተዳደርም አልችልም፣ ተወኝ ሲለው እኔ አንደበት ሆነ ያለው ነበር ያለው እግዚአብሔር። በዚህ መሰረት ሐዋርያትም ወደው አይደለም፣ ኑ ተብለው በግድም ከስራቸው በግድ ኑ ተብለው በገዳም አበምኔቶች ሲሾሙ እኔ በአይኔ አየሁት ነው። እግዚአብሔር ይመስገን ለዚሁ አብቁት። ደንቆሮ ነኝ፣ ምንም የማውቅ ነገር አይደለሁም፣ ግን ገዳማቱን ተዘዋውሬ ለማየት አበቅ። ሲሾሙ እምቢ ብለው እጅ እግራቸው ይታሰራል አንድ ትልቅ ግንድ አለ። የመነኮሳት መቅጫ ትልቅ እንደ ወስኮ እንደ ቀንበር ያለ ሁለት የተበሳ ቀዳዳ አለው። ትልቅ ነው ግንዱ። እና መነኩሴ ያመጠም ካለ ደግሞ እንደዚህ ሲታዘዝም ቢ ካለ አቀኝ እግሩና ግራ እግሩ በዚህ ይገባል። ከዚያ በኋላ እግሮች በግሩብረት ተታሰራሉ። ያ ሰው በጀርባው ይወድቃል። ያ ግንድ በላይ ይቀመጥ የተባለውን እሽ እስካላለ ድረስ በምንም አይነት ያይነሳለት። እነዚህ እየታሰሩ በግድ ነው ተሾሙ እየተባሉ እያለቀሱ። ለምን ኃላፊነቱ ከባድ ስለሆነ። ዛሬ መስቀል ተይዞ እንደዚህ መባረቡ መባረኩ እኮ አይደለም። ዛሬ በሰረገላ መጎተት እኮ አይደለም። ዛሬ አባባ መባሉ አይደለም። ዛሬ ቅዱስ ብፁዕ መባሉ አይደለም። ጌታ ሲመጣ እኮ ተጠያቂነት አለ። ከባድ ነው ኃላፊነቱ። በአንዷ ነፍስ መጥፋት የሰማይ መላእክት ያዝናሉ። በአንዷ ነፍስ መገኘት የሰማይ መላእክት ይደሰታሉ። በዘጠና ዘጠኝ ውስጥ አድቃን አይደለም። ጌታ የሚያዝ ነው ማለት የሚደሰተው ጠፍቶ በተገኘው ባህል ብሉ ይላል ወንጌሉ። በእኛ ምክንያት ስንቶች ተሰናከሉ፣ በእኛ ምክንያት ስንቶች ጠፉ፣ በእኛ ምክንያት ስንቶች ሞቱ፣ በእኛ ምክንያት ስንቶች ወንድሞቻቸውን ጠሉ። ኃላፊነቱ ከባድ ነው። የግድ እሳት ውስጥ ልግባ፣ የግድ የዲያብሎስ ልጅ ይሁን፣ የግድ ይፈረድብኝ ነው የምንለው ዛሬ። ይሄ ፈተና ነው። አትፍረዱ ደግሞ አሁን በእኛ በኢትዮጵያውያን በኦርቶዶክስ አባል ያለው ትልቁ ችግር ከአባ ገሌ ወዲያ በቃን ቤተ ክርስቲያን። እንግዲህ ከአባ ገሌ ወዲያ በቃን ኦርቶዶክስ ደካማ ነው። አቡነ ገሌ፣ አባ ገሌ፣ ጭስ ገሌ፣ መምረ ገሌ፣ ዲያቆነ ገሌ፣ እንደናንተ ሰዎች ነን። እንበላለን፣ እንጠጣለን፣ እንፈተናለን፣ እንወድቃለን እንደምትወድቁ እንነሳለን እንደምትነሱ ሰዎች ነን። ምንድን ምንድን ነው ልጅነት ከናን ለስራ ተጠራን፣ አገልግሎት ተባልን። እናንተን አልቻለም ወደድኩ አይናችሁ ወደ ተሰቀለው ኢየሱስ ክርስቶስ አይናችን ወደማይለወጠው ነገም፣ ዛሬም ለዘላለሙም ቃል ወደ ሆነው ወደ ኢየሱስ ክርስቶስ እኔን ዛሬ ቃሌን የምታዳምጡኝ እስክስስ ድረስ በዘር የምለያያችሁ የምከፋፍላችሁ ከሆነ እኔ እናንተ አይደለሁ እኔን ሁልጊዜ የምትከተሉኝ እስከወደኩ ድረስ ከወደኩ ብትችሉ አንስኝ፣ በጸጥታችሁ በምክራችሁ የኔ መውደቅ ግን እናንተን ሊያስወረግጋችሁ አይገባም። ሰው ሰው ነው። ስለዚህ በእኛ ምክንያት ብዙዎች ተሰናክለዋል ማለት ነው። እንግዲህ ከአባ ገደገደ አይባልም። አሁንም እየተፈተነ ነው። ክርስቲያኖች ታረዱ። በሀረርጌ ስንት ክርስቲያኖች ታረዱ። በደቡብ ክፍል ስንት ክርስቲያኖች ታረዱ። በሰሜኑን በእርስ በርስ ስንቶች እንትን አሉ። ስለዚህ እባካችሁ ንጹ ሲባል እባካችሁ ዝም በሉ። በደርግ ጊዜ እግዚአብሔር የለም የሚለው ፍልስፍና እንዲሁ ሰማይ ደረሰ። እግዚአብሔር ባይጥለው ኖሮ ጳጳሳቱም መነኮሳቱም ሁሉም ዝም በሉ ቤተ ክርስቲያን ትመታብናለች። እግዚአብሔር እኮ ባይጥለው ኖሮ እኮ በዝም በሉ እኮ ተሸንፈን ወድቀን ነበር እኮ እንዴ! አባ ሲኑዳ የእስክንድርያው ፓትርያርክ ለዓለም ጮሆ የክርስቲያኖችን ብሶት ጮሆቱን ለዓለም አሰማ። አሰረው፣ መሪው የግብፅ ሱልጣን መሪው አስረው። ጳጳሳቱ፣ ምእመናኑ ግን አባታችን ሳይፈታ በአባት ላይ አባት አንፈልግም አሉ። የግብፁ ስልጣን ሌላ የሚፈልገው መነኩሴ ሾሞ ነበርና እግዚአብሔር ይሰራል። ጸሎታቸውም ቀጠሉ። በእምነታቸው ጸኑ። ስብሰባ ላይ አንድ ቀን የግብፁ መሪ ወንድሙ ወህኒ ቤት ታስሮ ከግብፁ ስልጣን ጋር ተመሳጥሮ ፓትሪያርክ ሆኖ የነበረው መነኩሴ በአክራሪ እስላሞች ታሪኩን ታውቁታላችሁ። ስብሰባ ላይ ሁለቱን በጥይት ተደብድበው ዓለምን ተሰናበቱ። ሙባረክ ሲሾም ያሁኑ አባሲን ወዳ ተፈታ። መኖረቁጫ ምን ጎደለብን? የክርስትና እምነት ሁልጊዜ የሚጠይቀው ቆራጥነት ነው። ዮሐንስ አንገቱን የሰጠው እውነትን በመናገሩ ነው። እውነቱን ለመናገር አንድ በታችን ተንቀጠቀጠ፣ ታፈረብን። ለምን ስለማትጸልዩልን? እኛም አላማችን ስለዘነጋል። እናንተ ሁልጊዜ መንቀፍ ብቻ ስለሆነ ስራቸው ዋሻው አለያችሁ፣ ታውቃላችሁ። ከመንቀፍ በቀር መጻፉማ የሚለው ማሉ ለምኑ አልቅሱ። በስጋም በመንፈስ ስለተቀመጡት ባለስልጣኖች እነሱ ከተበላሽ ነገር ስለሚበላሽ አሁንም ፈተና ላይ ያለን አሁንም ይገርማቸዋል ተይዞ ያለው አሁን በኢትዮጵያ በቤተ ክርስቲያን አንዳንድ አንድ አስተማሪዎች ተነስተው ህዝቡ ጠጃ ስለሌለው አስራ አምስት አመት ሙሉ እግዚአብሔር የለም የሚለው ክፉ ቃል ጆሮው ቆስሎበት ስለነበረ ገና ስላልዳነ ያን የሚያክልለት የእግዚአብሔር ቃል ስለሆነ በቁስል ያለ ሰው ደግሞ ከኩኝ አልታውቃላችሁ የእግዚአብሔር ቃል ስለሚያክልለት የቢሮ ሰራተኞች የስራ ጊዜያቸውን ትተው እናቶች፣ ሴቶች፣ እህቶች ከስራ እንደወጡ ልጆቻቸውን በማጥባት ፈንታ ህፃናት እያለቀሱ በትርፍ ጊዜያቸው ወደ ቤተ ክርስቲያን በኡራኤል፣ በልደታ፣ በስጢፋኖስ፣ በጎንደር፣ በጎጃም፣ በሐረር፣ በደቡብ ክፍል ሁሉ ታዲያ አሁን ደግሞ መንፈሳዊያኑ ምን ይሰማቸዋል መሰላችሁ? ይህ ህዝብ ተሰበሰበ፣ ክፉኛ ይቃወመን ይሆናል። ሥጋውያኑ ያኑ ባለስልጣኖች ደግሞ አይ፣ ይህ ህዝብ ተሰበሰበ፣ የአማራው ሳይሆን አይቀርም። እሺ፣ ቤተ ክርስቲያን ነገጧት፣ የፖለቲካ መድረክ ትሆንብናለች። ስለዚህ ምን እናድርግ? በተለያየ ዘዴ መመተን የቤተ ክርስቲያናችን ተቃዋሚ ስራ እየሰራ ቀን ተሌት፣ ማንኛውም ተቃዋሚ ክፍል እኛ እስከ መቼው ድረስ ነው ተመልከቱ የወንጀሉ መድረክ ባዶ ከመሆኑ የተነሳ ዝም ብሎ ሰዎችን እያስነሳ ገበሬዎችን እያስነሳ ያስለፈልፍ ጀምር። እግዚአብሔር ገበሬዎችን እያስነሳ ያን ጊዜ ደግሞ እነሱ ሲናገሩ ደግሞ እኛ ያላወቅነው ነው ይባል ነው። ወረቀት ይበተናል። ወይ አስተምሩን፣ ያለዚያ የሚያስተምሩን ሰዎች አትከልክሉብን። እናንተ ያላወቃችሁት ሰው እንዳያስተምር ያልፈቀዳላችሁት ሰው እንዳያስተምር የምትወስኑ ከሆነ ወንጀሉን አስተምሩን። ተመቅብጠናል ታቦቱ ጣዖት ተብሏል። ስዕሉ ጣዖት ተብሏል። ቤተ መቅደሳችን ጣዖት ተብሏል። ድንግል ማርያም አታማልድም፣ ማመለካከታችን፣ እምነታችን ውሸት ነው ተብሏል። ንገሩን፣ አስረዱን፣ መጽሐፍ ቅዱሱን የለ። ትውልድ ጠባዩ ሌላ ነው። የኛ አባቶች የሚውሉ በቤተ ክርስቲያን ነው። አዲሱ ትውልድ የሚውሉ ደግሞ በትምህርት ቤት፣ በስራ ቦታ፣ በትምህርት ቤት፣ በስራ ቦታ። ቤተ ክርስቲያንን እምነትን በተመለከተ የሚሰማው ቃል ሌላ ነው። አባቶች የሚያቀርቡት ምስጢር አልተቻለም በወጣቱ አይምሮ። የወጣቱን አይምሮ የሚገመግም ያስፈልጋል። ተመልከቱ ሊቃውንት አሉ። በእርግጥ ለማለት ፈልጌ ነው። አሁን ስለዚህ አሁን አንድ የቤተ ክህነት ያልፈቅድለት ሰው ነው። እንደዚህ ተባለ። አሁን ስንሰማ ያልፈቅድንለት ሰው ነው አለሽ ቤተ ክርስቲያኗ ተባለ። ያስተምር ነበር አሉ። አሁን ጎንደር ሰሞኑ ህዝቡ ደግሞ የሚፈልገው ማንም የሚናገር ማንም የእግዚአብሔርን ቃል ነው። የእግዚአብሔርን ቃል የሚነግረው ካገኘ መሄር። ስለዚህ አሁን ዲሞክራሲ ነው፣ ነፃነት ተስቷል። በእውነትም እመሰክራለሁ። ሁላችን ወደ ውጭ ለመምጣት እዚያም እንደ ልብ ለመናገር፣ በዚህ ሀገር እጅ ነው የሚባለው። ምንም ይባላል ደህና ነው። ያለ እግዚአብሔር ልናመሰግነው ይገባል። እስከሆነ ድረስ ሰው የፈለገውን ይናገር ያስተምር። ከቤተ ክርስቲያኗ የወጣ ከሆነ ምዕመናኑ ኑ ራሳቸው ይቃወሙታል። ያስተምራቸው ስላጡ ያን ሰው ተከተሉ ምዕመናኑ። የምዕመናኑ የምእመናኑ መሰባሰብ ደግሞ መንግስትን አሰገው። የአማራው ድርጅት ሳይሆን አይቀርም በማነባህነት ተኩስ ተከፈተ። ይክበር ይመስገን። ትናንት በሬዲዮ እንደሰማሁት አስራ ስድስት ሰማዕታት እድልን አገኙ። ብዙዎች ቆስለዋል፣ ብዙዎች ታስለዋል። ይህ የማይገኝ እድል ነው የማይገኝ እጋ ነው። የስንቶች ወጣቶች ደፈሳል። የምናውቀው ምናውቀው ነው። ከመንግስት ከጃንሆይ መንግስት መገልበጥ ጀምሮ የስንቶች ምዕመናን ደፈሳል በሆነ ባልሆነው በማይጠቅመው። የአሁኑ ግን መልካም እነዚህ ሰዎች ወደ እግዚአብሔር ቤት ሄዱ። አስራ ሰባት አመት ሙሉ በድለነዋል፣ ፈጣሪያችን አሉ። የእግዚአብሔር ቃል ያለህ አሉ። አባታችን ሆይ አሉ። ተሰባስበው እነዚህ ሰዎች የሄዱት ከእግዚአብሔር ምህረትን ለመጠየቅ ይቅርታ ለማግኘት ለአገር ለወገን ለሰላም ለመጸለይ ነው። በረት ሊገለብጡ አይደለም። የሰው ሚስት ሊሰርቁ አይደለም። በሐሰት ሊመሰክሩ አይደለም ሌላም ነገር ሊሰብ አይደለም። ወደ እግዚአብሔር ቤት ሄዱ። በእግዚአብሔር አደባባይ ተሰበሰቡ። በምንም ይሁን በምንም፣ በዚህ መካከል ሰው ተከፈተ። ለሰማይትነት በቁ። እስከ መቼ ነው ያስ ካህናቱ የእግዚአብሔር ቃል የሚለን እንትተን የመሪዎችን ቃል የምናዳምፅበት? እስከ መቼ ነው እንደ ዮሐንስ መጥምቅ እውነቱን የምንናገረው? እስከ መቼ ነው ምእመናኖች የሚለያዩት እስከ መቼ ነው? እስከ መቼ ነው? የእምነቱ ምስጢር የማይገባን እንትሆ እባካችን አሁን ትናንት እንደሰማ ነው። በአደባባይ ኢየሱስ በጎንደር ከተማ የሞቱት ክርስቲያኖች፣ የቆሰሉት ክርስቲያኖች፣ የታሰሩት ክርስቲያኖች እንደኛ ጠባብ አስተሳሰብ ጎንደሬ ብቻ ይመስለናል። እንደኛም ጠባብ አስተሳሰብ አማራ ብቻ ይመስለናል። አይደለም። እኔ እንደማምንበት እንደማውቀውም በዚህ አደባባይ ትግሬዎች ነበሩ። እንደማም ነው። በዚህ አደባባይ ኦሮሞዎች ነበሩ። በዚህ አደባባይ አማራዎች ነበሩ። በዚህ አደባባይ ጉራጄ ክርስቲያኖች ነበሩ። በዚህ አደባባይ ከምባታ ወላጅ ሀድያ ክርስቲያኖች ነበሩ። ለምን ዳች ከተማ የጎንደሬ ብቻ አይደለች፣ ያች ቤተክርስቲያን የጎንደሬ ብቻ አይደለች፣ የሁሉም ናት። የሁሉም እንደሆነ እንደመሆኗ መጠን ሁሉም ክርስቲያኖች በክርስቶስ አንድ ናቸውና ነበሩ። ስለዚህ የተጎዱት ሰማዕትነት ያገኙት የቆሰሉት፣ የታሰሩት የሁሉም ናቸው። እኔ የማሳስባችሁ፣ አንዳንድ ደካማ አስተሳሰብ አለ። አሁን ይሄ ድርጊት ተፈጽሟል በጎንደር አሁን ይሄ ነገር ተፈጽሟል። አሁን እንግዲህ ሰለጠነ የተባለው አገር ሰለጠነ በተባለው አገር ያለ ነው። እኛ የእነዚህ ዘሮች እነዚህ እኮ ናቸው ወገኖቻችን ያስጠፈጨፋቸው ትግሬን ባየ ጊዜ፣ ውሸቴን ነው ትግሬውን ሁሉ እንግዲህ በክፉ ዓይን ማየት እንጀምራለን። የተረገመ ህይወታችን እፍኝ ማይሞሉ ወያኔዎች እፍኝ ማይሞሉ የስልጣን ሰዎች የመቀሌን ህዝብ ይወክላሉ? የኤርትራን ክርስቲያን ይወክላሉ? አርባካችሁን መርምረው የክርስትና የክርስትናውን እምነት ተቃዋሚ የሆነው አገር በራሱ አገር ላይ በራሱ ዋና ከተማ ላይ እንኳን ቤተ ክርስቲያን ሊያሰራን፣ ክርስቲያኖች ሲሞቱ በገመድ ተጎትተው ውቅያኖስ ነው የሚጣሉ፣ አገራችን እንዳያረክሱ ተብለው ክርስቲያኖች። እነዚህ የሚሉ ሰዎች አክሱም ላይ መስጊድ እንስራሉ አናሰራም በማለት በመቀሌ ከተማ የታሰሩት ከሁለት መቶ በላይ የሆኑት ክርስቲያኖች እነሱ አይታወዙም ዛሬ በመቀሌ ህዝብ በመቀሌ ቤተ ክርስቲያን እንደ ልብ ወንጌል ይሰበካል ሄዳችሁ ያያችሁ ካላችሁ እኔ ዳራ አንድ ቀን ህጅ ነበር መነኮሳቱ እንደነገሩኝ እንደ ልብ ማስተማር አይቻልም ወንጌልን ለምን አንደኛ ባለስልጣኖቹ የኮሚኒስቶች ናቸው ያውም የአክራሪ የአልባንያው ትናንት ለአዲስ አበባን እስኪይዙ ድረስ ጣቢያቸውን እናዳምጥ ነበር። ይክበር ይመስገን፣ ጀሯችን ክፍት አድርጎት ስለ ለወጣቸው እግዚአብሔር እናመሰግናለን። ግን ምንጊዜም ብዙ ጊዜ የተዋሃደ በአይምረ ክፉ መንፈስ ሰሎ አይለቅም። እነዚህ ሰዎች ምን ጊዜ የምኞታቸው የኮሚኒስቱ ፍሬን እንዲህ እንዲያፈራ እንጂ ስለ ሌላው ስለ ሃይማኖት ደንታ የላቸው። ስለዚህ በመቀሌ ያሉ ክርስቲያኖች ወንጀል እንደልባቸው አያገኙም። ወንጀልን የሚሰው ከሆነ ኩሳት የታዩ እንደሆነ እኔ እንደነገሩኝ ከዚያ እንደሰማሁት አንዱ የመንገሻ ተከታይ ነው። መንገሻ ሽርየም ተከታይ ነ ይባላል። ሌላው ደግሞ የፊውዳሎች አቀንቃኝና መልእክተኛ ነህ ይባላል። ይታሰራሉ። እድል የላቸውም። ወንጀል አይሰበክም። ስለ እምነታቸው፣ ስለ ቤተ ክርስቲያናቸው፣ ስለ ታሪካቸው፣ ስለ ሀገራቸው አንድነት ስንቶች ትግሬዎች እስከ ሕይወታቸው በስሚንቶ ተለቅልቀዋል። ስንቶች በጉድጓድ እስከ ሕይወታቸው ተቀብረዋል። እነሱንም እኮ ማሰብ አለብን። ስለ ሀገር አንድነት የምናስበው እኮ ጥቂት ሰዎች አይደለን በጥቂት ሰዎች ሌላውን ለምን እንጠላለን? አማራው ክፍል ስልጣን ይዞ ነበር ይዞ ይኖር ነበር ተብሎ በሬዲዮም በምንም ይለፈፋል። በእርግጥ ጥቂት የላስታ አማራዎች፣ ጥቂት የሸዋ አማራዎች፣ ጥቂት የጎንደር አማራዎች ስልጣን ይዘው ነበር። ግን የነሱ መልበስ፣ የእነሱ ማጌጥ፣ የእነሱ መደሰት፣ የእነሱ ስልጣን ለድሃ ሁሉ ይሆናል የሚል ካለ ጥሩ እነሱ ሲጠግቡ ጃሃው ይጠግባል፣ እነሱ ብቻ ቀጠግ ከረኩ ጃሃው ይረካል፣ እነሱ ከለበሱ ጃሃው ይሞቀዋል፣ እነሱ በወንበር ከተንቀመጡ ጃሃው ይከብራል የሚል ካለ ጥሩ። እንዲህ ስልጣን ይዞ የኖሩ እፍኝ ሰዎች አጥፍተውም ከሆነ በጥፋታቸው አልምተውም ከሆነ በልማት በመልካም ታሪካቸው የሚወደሱ የሚነቀፉም ጥቂት ሰዎች፣ ሌላው ምን አደረገ በጥቂት ባለስልጣኖች። እስኪ እንደው ሸዋን ጀምረሁት ብዙ ጊዜ መቶ አመትም ስራ አመት ሀምሳ አመት እንዲህ አርጎ አማራው እንዲህ አርጎ እንዲህ አርጎ ወይስ ወይስ ስለ ኢትዮጵያ ስናወራ ስለ አዲስ አበባ ነው ብለን ተረጉመው እንደንተሩ እስቲ የሸዋ ባለስልጣኖች፣ የነገሥታቱ ዘሮች ስለሆኑት እስቲ መንዝን አስቡ፣ እስቲ መርሃ ቤቴን አስቡ፣ እስቲ የሸዋን አማራ ገበሬ አስቡ። ለግሩ ጫማ አለው፣ በአመት የሚቀይረው ልብስ አለው፣ ቅማሉን የሚያራግፍበት እድፉን የሚያነጻበት ሳሙና አለው። እስከ ስድስተኛ እስከ አስራ ሁለተኛ ክፍል ትምህርት አለው። በእውነትና አና ልጅ ጠንካራ ጎኑን መናገር ጥሩ ነው። የጻፉ ያነበቡ የፈረሙ ለጸሎት መጽሐፍ የበቁም አሁን በደርግ ጊዜ ነው በመሰረተ ትምህርት። ምክንያቱምን እንደሆነ እንዲሆን አናውቅ። እንዴት በጥቂት ሰዎች ሁሉም አሁን የመንዝ ገበሬ አጎዛ ከመልበስ ወጥቷል። የጎንደር ገበሬ ለእግሩ ጫማ አለው። የጎንደር ሰብኪዝ የአመት መቀየር ያለው ለጉዝጉሻ ወላለው የወሎ ህዝብ የነገስታት ዘር ነው ተብሎ የሚበላው አለው። ዘላለም እንደተሰደደ ዘላለም በሄደበት እንዳለቀ በተፈጥሮ ያገኘው አይደለም፣ እድሉ ሆኖም አይደለም፣ በአርባ ቀን ያገኘው እድልም አይደለም። ፈተና ስለበዛበት እና በጥቂት ሰዎች ዛሬ የጎጃምን ገበሬ እንመልከት። ሳንት እንዴ እርባሃልና አንካ ብሎ ቁናጥር ጥሬም ይሰጠዋለው መሬትን አርሶ ከሚያገኘው በቀር እና በጥቂት ሰዎች ምክንያት አማራው እንዲህ አደረገ። በጥቂት ሰዎች ምክንያት ትግሬው እንዲህ አደረገ። በጥቂት ሰዎች ምክንያት ኦሮሞው እንዲህ አደረገ። ኦሮሞው ስለመሆኑ እንዴው እግዚአብሔር እንደፈጠረው የዋህ ህዝብ፣ ከመላእክት ያላነሰ የእግዚአብሔር ህዝብ ምኑን ክፉና ደጉን ሳውቆት እያስጠኑት ጥቂት ሰዎች። አማራ ያየህ ጠላት ያየህ፣ አማራ ያየህ እባብ ያየህ ነበር አንድ ሰሙን። እንዲሁም የሳባውን ትፈር ፊደል የአፍሪካነቱን ምልክት ያን ሁሉ ትቶ ዛሬ እንደገና በላቲን ቋንቋ እንዲጽፍ እያደረጉት ጥቂት ሰዎች፣ ምንም የማያውቀውን ሕዝብ ታዲያ በጥቂት ተንኮለኛ ኦሮሞዎች የዋሁ ኦሮሞ የዋሁ ሕዝብ ይነቀፋል ይጠላል። እባካችሁ አእምሯችን ሰፋ እናድርገው። በወንጌሉ ቃል አእምሯችን ሰፋ እናድርገው። በክርስትናው እምነት አእምሯችን ሰፋ እናድርገው። በኢትዮጵያዊነታችን በጥቂት ሰዎች ሌላውን በክፋኔው ያለፈው አልፏል። በጎንደር አሁን የተፈጸመው እግዚአብሔር ለሰማዕትነት ያድርግላቸውና የተፈጸመው የጎንደር ብቻ አይደለም፣ የአማራ ብቻም አይደለም። የሁሉም ደስታ ነው፣ የሁሉም መከራ ነው። ደስታው በሰማዕትነት ስለሄዱ ነው። መከራው ደም ሲፈስ ማየቱ ነው። ስለዚህ አእምሯችን እውነትን የሚናገር ይሁን አንድ አንደበታችን እውነትን የሚናገር አይምሯችን እውነትን የሚያስብ ይሁን። እንደ ዮሐንስ መጥምቅ እና መለያየት ምንቱ ዮሐንስ የሰበከው ደስ ይበላችሁ ሰውና እግዚአብሔርን፣ ሰውና ሰውን፣ ጥቁርና ነጭን፣ ድሃና ሀብታምን፣ ሀብታምና ድሃን፣ አዋቂና ለዋቂን አንድ የሚያደርገው የዲያብሎስን ራስ የሚቀጠቅጠው ኢየሱስ ክርስቶስ መጣላችሁ። ደስ ይበሉ፣ ደስ ይበላችሁ ነው ያለው። በሱ ምክንያት ተቆረጠ። እኛም እንዲሁ ይሁን አሰባችን ጊዜ በያለንበት መቼ ነው የተለያየ ነው? አንድ ምን ሆነው መቼ ነው የተጣላ ነው የምንታረቀው? መቼ ነው ስለ ደግሞ የተራራቅነው የምንቀራረበው? መቼ ነው የፈተና የሚያልፈው? ብለንም ጸልይና እናስብ እንጂ ሁልጊዜ ጊዜ ክፉን ብቻ አናስብ። ክፉን የምናስብ ከሆነ ሁልጊዜ ጊዜ ዋጋ የለንም። ኢትዮጵያ የኛ አይደለችም፣ ክርስቲያኖችም አይደለንም፣ ገነትም የኛ አይደለችም፣ ወይ መንግሥተ ሰማያትም አንሆንም። ለምን ወንድሜን እያረርኩ ከወንድሜ ጋር ተኮራርፌ እኔ እዚህ ለብቻ ቤተክርስቲያን፣ እዚያ ለብቻ ቤተክርስቲያን ተገናኝተን ተጣጥዬ እዚህ ለብቻ ማርያም፣ እዚያ ለብቻ ማርያም ሲያነጉ ጃለ ብቻ ገብርኤል እዚያ ለብቻ ገብርኤል በክፋይን እየተያዩ ተጸልዮ ገብርኤል ጸሎት ላይ ያሳረገው እግዚአብሔር ምን ይሰማ ውሸት ይሄ ውሸት ስለዚህ ሰውት ያለፈው ይለፍ በኢትዮጵያ እንኳን ያልሆነ የቤተ ክርስቲያን ልዩነት ይቅር በኢትዮጵያ ውስጥ እንኳን ይፈተና ባለው የለም በአሜሪካ መስተን ምን ያየ ስለዚህ እንግዲህ በዛሬው ዕለት በዛሬው ዕለት የተለያዩት አንድ የሆኑበት ቀን በዛሬው ዕለት ስለ እውነት አንገት የተሰጠበት ዕለት ነው ስለ እውነት ንነት በዛሬ ዕለት አዲስ ዘመንን ያገኘንበት ነው። አዲስ ህይወት፣ አዲስ ፍቅር፣ አዲስ ሰላም፣ አዲስ እርቅ፣ አዲስ ለአገር፣ አዲስ ለታሪክ፣ አዲስ ለእምነት፣ አዲስ ለባህል፣ አዲስ ደግሞ ለፍቅር የሚንቀሳቀስ ጸጋን እንዲሰጠን እንጸልይ እና እንግዲህ ይህን አዲስ ዓመት ይባርክልን እግዚአብሔር ስራችን ሁሉ ይባርክልን።